the voice of America። በኢትዮጵያ እየተካሄደ ያለውን ለውጥ ለማስቆም የሚደረጉ ሙከራዎች ባዶ መሻቶች ናቸው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ይህንን የተናገሩት የሁለት ሺ አስራ አንድን በጀት ለማጽደቅ በፓርላማ በተካሄደው ስነ ስርዓት ላይ ባደረጉት ገለጻ ነው። እስክንድር ፍሬው ተከታዩን ዘገባ ልኳል። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ለፓርላማው ያደረጉት ገለጻ ለ2011 የተመደበውን የሀገሪቱን አጠቃላይ በጀት መነሻ ያደረገ ነው። የፓርላማው አባላት ይህንኑ በጀት መነሻ ያደረጉ ጥያቄዎች ለጠቅላይ ሚኒስትሩ አቅርበዋል። ከዚህ ጋር የተያያዙ ጥያቄዎችን ሲመልሱም ነው ጠቅላይ ሚኒስትር ዶክተር አብይ አህመድ እየተካሄደ ያለውን ለውጥና ይህንኑ ለውጥ ለማደናቀፍ ስለሚካሄዱ ሙከራዎች የተናገሩት። ሙከራዎቹ ባዶ መሻቶች ናቸው ሲሉ ነው ያብራሩት። የተፈጠረው ሁኔታ ለማደፍረስ እዚህም እዚያም ሙከራ የለም ማለት አይደለም። ሙከራዎች አሉ እዚህና እዚያም፣ ግን የትም አይደርሱ። እያንዳንዱ መንግስት በደንብ የሚያውቃቸው የሚቀጫቸው ናቸው። ባዶ ፍላጎቶች እንጂ አጠቃላይ ለውጥ ማቆም የሚችሉ አይደለም። ባዶ መሻት ነው። ብዙ ጊዜ ፖለቲከኞች አንዱ በሽታቸው ነገር ሲሞትና ሲደና ያቁም፣ ነገር ሲሞት ቶሎ ብሎ በፍጥነት አላይ ወደሚያደርግ ነገር መቀየር ያስፈልጋል። ያ ካልሆነ ዝም ብሎ መጓተት ነው እንጂ አጠቃላይ ነገር ማቆም አይቻልም። እንደዚህ አይነት ሙከራዎች ህዝቡ፣ መንግስት በጋራ የሚያስቆማቸው እዚህ እዛም የሚታዩ አሉ። ነገር ግን ወጣቱ የራሱ ሀገር ነው። ዛሬ እያፈረሰው ከሄደ ነገ ሲመራው እሱ ይሰቃይበታል። እንዳልነው እድሜ ልክ መምራት ከእንግዲህ በኋላ የለም። በተርም ይገደባል። ትመጣላችሁ፣ ወጣቶች ስትመጡ እንዳትቸገሩ አገራት አታፍርሱ። እየገነባን መሄድ ነው ያለብን። እያፈረስን መሄድ ተገቢ ስለማይሆን በአገሪቱ ተስፋ ሰጪ ሁኔታዎች እየታዩ መሆኑንም ጠቅላይ ሚኒስትሩ ተናግረዋል። አጠቃላይ ሲታይ ትልቅ ተስፋ ነው ያለው። ነዳጅ፣ የተናገርነውም ያልተናገርነውም ሰፋፊ ፖቴንሻል እያየን ነው። በወርቅ በፖታሽ ሰፋፊ እድሎች አሉ። የዓለም ሀብታም መንግስታት እንደዚህ ሰላም ከሆናችሁ ማገዝ እንፈልጋለን የሚል ጥያቄ በጣም ሰፊ ነው። ሌላውን ትተን የኛ ምሁራን በተለያየ ዓለም ያሉ አገራቸውን ለማገዝ በጣም ሰፊ ፍላጎት አላቸው። በቀጣዮቹ ዓመታት የተሻለ እድገት ለማስመዝገብ ያስችላሉ ያሏቸውን ሀሳቦችም አቅርበዋል ጠቅላይ ሚኒስትሩ። ከእነዚህ አንዱ በውጭ ለሚኖሩ ኢትዮጵያውያን ያቀረቡት ጥሪ ነው። አረብ ሀገር ያሉትም፣ በምዕራቡ ዓለም ያሉትም፣ በአፍሪካ ያሉትም ቀንና ማታ የሚሰሩ ናቸው። በግምት ሶስት ሚሊዮን ይጠጋሉ ይባላል። ቁጥሩ እርግጠኛ ስላልሆነ ቀንሺ አንድ ሚሊየን እያልኩ እናገራለሁ። አንድ ሚሊየን የሚጠጋው ዲያስፖራ ወደ ሀገር ውስጥ በተለያየ ምክንያት የሚልከው ገንዘብ ሬሚታንስ፣ በተቻለ መጠን በባንክ በኩል እንዲሆን የዜግነት ግዴታውን ሊወጣ ይገባል። ለምን በባንክ በኩል የላከ እንደሆነ ለመድኃኒት፣ ለዘይት፣ ለስንዴ ሳንቸግር እንመነዝራለን። በባንክ በኩል ከላኩ መንግስት ይጠቀምበታል ብሎ በሕገወጥ መንገድ መላክን ከመረጠ አንደኛ የመንግስት ሌቦችና ሀብታሞች ዶላር አርባም ሆነ ሀምሳ ስለማይቸገሩ በተዘዋዋሪ እነሱ ይደግፍና ድሃ የሚጎዳ ስራ ይሆናል። አላማው ድሃ መጉዳት ስለማይሆን፣ ሁለተኛ ስመነዝር አንድ ብርና ሁለት ብር ይቀንስብኛል ብሎ አስቦ ደግሞ ከሆነ ለኢትዮጵያውያን ከእያንዳንዱ ዶላር የተወሰነ ሳንቲም አንድ ብር ማጣት ለአጠቃላይ እድገት ምንም ማለት አይደለም። ምክንያቱም የኢትዮጵያ መንግስት ሰራተኞች በውጭ ሀገር ጥቂት ቀናት፣ አንዳንዶች በሰዓታት የሚያገኙትን ገቢ ወስደው በወር ይሰራሉ። እነዚህ ሰራተኞች መሄድ የማይችሉ ብቻ አይደሉም፣ ሄደው እንደነሱ መስራት የሚችሉትም ጭምር ማለት ነው። በጣም በአነስተኛ ደሞዝ የምናገለግልበት ዋናው ምክንያት ከምናገኘው ገቢ በላይ ሀገር በመለወጥ የሚገኘውን እርካታ በማስበለጥ ነው። በውጭ የሚኖሩ ኢትዮጵያውያን ወደፊት በሚቋቋም ትረስት ፈንድ አማካኝነት ለሀገራቸው ድጋፍ እንዲያደርጉም ጠቅላይ ሚኒስትሩ ጥሪ አቅርበዋል። አንድ ማኪያቶ በምዕራቡ ዓለም ሶስት ብር እስከ አራት ብር አምስት ብር ሊሆን ይችላል። በዶላር ዲያስፖራን የምለምነው በቀን አንድ ዶላር ከአንድ ማኪያቶ ላይ ለሀገራቸው እንዲሰጡ ነው። ትረስት ፈንድ አቋቁመን አካውንት በአሜሪካ ከፍተን ወይም በኢትዮጵያ ከፍተን እያንዳንዱ ዲያስፖራ ከቀን ማኪያቶ አንዳንድ ዶላር በቀን ከሰጠን በቀን አንድ ሚሊዮን ዶላር እናገኛለን ማለት በወር ቦር ሰላሳ ሚሊዮን ዶላር አለን ማለት ነው። ይሄ በመንግስት ወጌታ አይገባም የራሱ ቦርድ ይቋቋምለታል በወር 30 ሚሊዮን ዶላር በብዙ ቀበሌዎች ከከብት ጋር የደፈረሰው ውሃ መጠጡ እናቶች ንጹህ ውሃ ያገኛሉ ማለት በመድኃኒት ምክንያት በአምቡላንስ ምክንያት የሚሞቱ የሚሞሉ እናቶች እንዳይሞቱ ይሆናል ማለት ነው። ያ ትረስት ፈንድ ሲቋቋም የምንሰራው ልማት ከተለየ በኋላ የኢትዮጵያውያን ዲያስፖራ የሚል ስም ተሰጥቶት፣ ለምሳሌ አጥሎ ለማየት ሃይስኩል ከሆነ ማስፋት የፈለጉት በአንድ ሚሊዮን ዶላር በኢትዮጵያ 30 ሚሊዮን ብር ገደማ ማለት ነው። አንድ ሃይስኩል ይሰራል በየቀኑ አንዳንድ ዲያስፖራ ሃይስኩል ይሰራል ማለት ነው። በወር 30 በዓመት አብዙት። ይህንን በማድረግ ዲያስፖራዎች ለአንድ አመት ለሁለት አመት እንዲሞክሩን እለምናቸዋለሁ። ላረጋግጥላቸው የምፈልገው አንዲት ሳንቲም ሳትወርቅ ሳትጠፋ ላሰቡት አላማ በማዋል የኢትዮጵያን ለማኝነት ታሪክ ለመቀየር አንድ ግብዓት ይሆናል። ይህን ለማድረግ ብዙዎቹ ፍላጎት እንዳላቸው ጥርጥር የለኝም። የቀጣዩ የ2011 ዓ.ም ምረት የኢትዮጵያ መንግስት በጀት 346.9 ቢሊዮን ብር እንዲሆን ፓርላማው አጽድቋል። ከዚህ በጀት ውስጥ ከ19 ቢሊዮን ብር በላይ ከውጭ ሀገር እርዳታ፣ 32 ቢሊዮን ብር ደግሞ ከውጭ አገር ብድር የሚገኝ መሆኑን ተጠቅሷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ